The Voice of America. ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከህግ ማስከበሩ ባሻገር በሚል ባወጣው ሰፊ ሪፖርት የኢትዮጵያ መንግስት የጸጥታ አስከባሪዎች በኦሮሚያ ና በአማራ ክልሎች የከፉ የሰብአዊ መብት ጥሰቶችን እየፈጸሙ ነው ሲል ከሰሰ። ግድያ፣ ጅምላ እስርና በእስር ቤቶች ውስጥ ይፈጸማሉ ያላቸውን ጾታዊ ጥቃቶችም በሪፖርቱ አካቷል። ድርጅቱ በመንግስት በኩል ከዚህ ቀደም ከነበሩ የሰብአዊ መብቶች አያያዝ አኳያ መሻሻሎች መኖራቸውን አስታውሶ ነገር ግን በአሁኑ ሰዓት በጸጥታ ኃይሎች አማካኝነት በዜጎች ላይ የሚፈጸሙ አሳሳቢ ናቸው ብለዋል። ሲሆን ግርማ የድርጅቱን የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌን አነጋግራ ተከታዩን አሰናድታለች። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በመንግስት የጸጥታ አስከባሪዎች በኦሮሚያ ክልል በምስራቅና ምዕራብ ጉጂ ዞኖችና በአማራ ክልል ሰሜን ጎንደር ዞን ውስጥ የመብት ጥሰቶች መፈጸማቸውን በመግለጽ ዛሬ ሰፋ ያለ ሪፖርት አውጥቷል። ለዚህ ሪፖርት የመረጃ ምንጭና ግብአት እንዲሆኑት ሰማኒያ የጉዳቱ ሰለባዎችና የአይን እማኞችን በአካልና በስልክ ቃለ ምልልስ ማድረጉንም አስፍሯል። የድርጅቱ የሰብአዊ መብት አጥኔዎች ሰነዱን ለማዘጋጀት ቃለ ምልልስ ካደረጉ ላቸው ሰዎች ውስጥ ሀያ አንዱ ሴቶች መሆናቸውን የጠቀሰው ሪፖርቱ አርሶ አደሮችና አርብቶ አደሮች፣ የንግድ ድርጅት ባለቤቶች፣ ተማሪዎች፣ የመንግስት ሰራተኞች፣ የተቃዋሚ ፖለቲካ ፓርቲ መሪዎችና መምህራን ይገኙበታል ብሏል። በተጨማሪም የሳተላይት መረጃዎች የሆስፒታል እና ሌሎች ሰነዶችን መመልከቱንም አስፍሯል። የኢትዮጵያ ቀይ መስቀል ማህበር የጎንደር ጽህፈት ቤት እና በማዕከላዊ ጎንደር ዞን የሚገኘው የሰላምና ጸጥታ ቢሮ ባልደረቦች አስተያየት እንደተካተተበትም ተጠቅሷል። በተጨማሪም በተለያዩ ቦታዎች የሚገኙ ተፈናቃዮችን ማነጋገሩን በመግለጽ የአብዛኞቹን መረጃ ሰጪዎች ከነስምና አድራሻቸው ይፋ አድርጓል። ድርጅቱ አሰባሰብኩት ካለው ከዚህ መረጃ አገኘሁት ያለው ውጤት ደግሞ በኢትዮጵያ መንግስት የጸጥታ አስከባሪዎች የኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞንና በአማራ ክልል ውስጥ ቅማንትና በአማራ መካከል በተቀሰቀሰ ግጭት የከፋ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳ ሚዲያዎች አጥኒ አቶ ፍሳሀ ተክሌ ያለ ፍርድ የተፈጸመ የሞት ቅጣት በሚለው ክፍል ውስጥ በጉጂ ዞን ውስጥ ሰላሳ ዘጠኝ ሰዎች መገደላቸውን በተመለከተ ያብራራሉ እዛ አካባቢ የተሰማራ ሀይል አለ ህግ ለማስከበር መከላከያ ሰራዊቱ የክልሉ ፖሊስ እንዲሁም የአካባቢው ሚልሻ የቀበሌ የተደራጀ ማለት ነው እነሱ ሁሉ አሉ እና እንደዚህ ያለ ፍርድ የሞት ቅጣት የፈጸሙት ሰዎች በተለይ ደግሞ አራቱ ሰዎች ላይ ሀርቃሎ ከተማ ላይ ለምሳሌ የመከላከያ ሰራዊቱ ነው ክፍል ተማሪ ተገድሏል። ሌላ ሞተር ሚነዳ የነበረ የሀያ አንድ አመት ልጅ ተገድሏል። እነሱ ደግሞ በክልሉ ልዩ ፖሊስ ነው የተገደሉት። እነዚህ እንግዲህ የመንግስት ካላት ደረ ላይ ፊንጫዋ የምትባል ከተማ አለች። ዌስት ጉጂ ውስጥ ዱክዳዳዋ የምትባል ወረዳ ውስጥና አስራ ሶስት ሰዎች ዝም ብለው መንገድ ላይ የተገደሉት በመከላከያ ሰራዊት ተኩስ ነው። አቶ ፍስሀ ግድያዎቹ በመንግስት የጸጥታ አካላት የተፈጸሙ በመሆናቸው ምክንያት ያለ ፍርድ የተፈጸሙ የሞት ቅጣት የሚል ስያሜን እንደሰጧቸው ተናግረዋል። አስራ ስድስቱ በምዕ ምዕራብ ጉጂ ዱግዳ ዳዋ ከሚባለው አካባቢ እንዲሁም ከምስራቅ ጉጂ ዞን 23 ሰዎች በአጠቃላይ 39 ሰዎች መገደላቸውንም ተናግረዋል። የተገደሉት ሰዎችም ታጣቂዎች አልነበሩም ይላሉ። ለምሳሌ አራቱ ሰዎች ምስራቅ ጉጂ ውስጥ የተገደሉትን ስናይ ከእስር ቤት ወጥተው ነው የተገደሉት። በህግ ከለላ ስር ያሉ ሰዎች ናቸው። ተጠርጥረው ታስረው ነበረ። ዘመዳሞችም ናቸው። እነዚህ ሰዎች እንግዲህ ታጣቂም ሆኖ ቢሆን የተያያዙትና ታስረው የነበሩት ወንጀል ከፈጸሙ ለፍርድ ማቅረብ እና ተገቢውን ቅጣት ማስጣል ነው እንጂ በምሽት ከታሰሩበት አወጥቶ መግደል አይደለም። ሌላ ለምሳሌ አንደኛው አሬት የሚባለው ልጅ የተገደለው ትንሽ የከተማ ውስጥ ቀበሌ ውስጥ ነው የተገደለው እና ስልክ ይሰበሰባል። እዛ አካባቢ ስብሰባ ሲጠሩ ሚስጥር እንዳይወጣ ምንም መሰለኝ ሰራዊቱም ጊዜም፣ ለስብሰባ የመጡት ሰዎች ስልካቸውን ይሰበስባል፣ ብዙ ጊዜ አይመለስላቸውም። ግን በዛ ወቅት እንግዲህ በነበረው ኦገስት ላይ ነው ስልካቸው ተሰበሰበ። ተሰብስቦ እያለ ግና ስብሰባው እየተካሄደ እያለ ስልኩ ጠራ። ስልኩ ሲጠራ የማን ነው ስልክ ተባለ። አይ የእኔ ስልክ ነው ብሎ ሲወጣ በመድረክ ተጠራ። ና ተናዙር ተብሎ ነው። በዛው በህዝብ ፊት ነው የተገደለው። ቤተሰቦቹ ባሉበት ነው የተገደለ ሌሎቹ እንደዚሁ ፊንጃርዋ ከተማ ማዕከል ላይ ጠራራ ፀሐይ ነው የተገደሉት። እንደዚሁ ለእርሻ የሚሄዱ ሰዎችም እደ ሶስት ሰዎች እንደዚሁ የተገደሉ አሉ። ኑራውን የሚባል ቀበሌ ምስራቅ ጉዲ ውስጥ እና እነዚህ እነዚህ ሲታይ ቀጥታ ከመንግስት ሰራዊት ጋር ጦር ገጥሞ ተኩስ ተካፍተው አይደለም። እነዚህ የጠራ ናቸው። በዚያ ሁኔታ የተገደሉ ሊኖሩ ይችላል። ያ ህግ ማስፈጸም ነው ልንልን ይችላለን። የኢትዮጵያ መንግስት በተለይም የኦሮሚያ ክልል መንግስት በምስራቅና በምዕራብ ጉጂ ዞኖች የኦነግ ሸኔ ብሎ የሚጠራቸውና እነሱ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት የሽምቅ ተዋጊዎች በአካባቢው ላይ የሰብአዊ መብት ጥሰት እንደሚፈጽሙ ከመንግስት ታጣቂዎች ጋርም ጦርነት እንደሚገጥሙ በመግለጽ መንግስት የአካባቢውን ደህንነትና ሰላም ማስከበር ላይ መሆኑን በየጊዜው ሲገልጽ መቆየቱን ጠቅሰን ድርጅቱ ሪፖርቱን በሚያጠናቅርበት ጊዜ እነዚህን ሁኔታዎች አልተመለከተ ተሞይ፣ ለምንስ በሪፖርቱ ላይ አልተካተቱም ብለናቸው ነበር። አቶ ፍስሐ አምነስቲ ኢንተርናሽናል እንግዲህ የሰብአዊ መብት ድርጅት ነው እና ጥናቶቻችንም ያቀርባቸው ሪፖርቶች በሰብአዊ መብት ሕግ ፍሬም ማዕቀፍ ውስጥ ነው የሚቀርቡት እና እነዚህ የታጠቁ ኃይሎች የሚፈጽሟቸው ወንጀሎች ካሉ በወንጀል ህጉ መሰረት ነው መታየት ያለበት። ይህንን ደግሞ የማስከበር ኃላፊነት የማን ነው? የመንግስት ነው። ስለዚህ እኛ ወንጀሎችን አይደለም ሪሰርች የምናደርገው ወንጀል የመከላከል ሂደቱ ምን ያህል ከሰብአዊ መብት ስታንዳርድ ጋር እየሄዳል ነው የምንለው እና እነዚህ የታጠቁ ኃይሎች የፈጸሟቸው የተባሉ ድርጊቶች አሉ። ሰዎችን መግደል፣ ንብረት መዝረፍ፣ ጸጥታ ኃይሉ ላይ መተኮስ እና መግደል፣ እነዚህ ነገሮች ተፈጽመዋል። እሱ ጥርጥር የለው። ያ ግን የሰብአዊ መብት ጥሰት፣ ምክንያቱም የመንግስት አካላት አይደሉ። የወንጀል ድርጊት ነው። ያን የወንጀል ድርጊት ለመከላከል የሚወሰዱ እርምጃዎች ልክ ናቸው። መንግስት የሚያደርገው እነዚህን አካላት ለመቆጣጠር የሚያደርገው ነገር በህግ ማስፈጸም ማዕቀፍ ውስጥ እስከሆነ ድረስ ልክ ነው። ግን አሁን እኛ የምንለው የተወሰዱት እርምጃዎች ከዛም ያለፉ ናቸው። ግን የበላይነት የማረጋገጥ የራሱ ሂደት አለው። ለምሳሌ የታሰረ ሰው መገደል የለበትም። የታሰረ ሰው ደግሞ በአጭር ጊዜ ውስጥ ክስ ሊመሰረትበት ይገባል። የታሰሩትን ሰዎች ካየን ለምሳሌ በሙሉ ክስ አልቀረበባቸው አምስት ወር ምናምን ሲታሰሩ ከአካባቢያቸው ተወስደው ጦን ላይ ሰንቀሌ ሲቆዩ አምስት ወር እና ከዛ በላይ ሲቆዩ ክስ አልተመሰረትም። ለምን እንደታሰሩም አይታወቅም። ሸኔን ትቀልባለህ ሚል ጥርጣሬ ነው። ወንጀል ከፈጸሙ ክስ መስርቶ ባስፈረድነው እንጂ እንደዚህ አይነት የተራዘመ ስር መፈጸም አይደለም። ቶርቸር የተደረጉ ሰዎች አሉ። በተጨማሪም የጅምላ ስር እንዳለና በእስር ቤቶች ውስጥ ያለው ያያያዝ ሁኔታ የሰዎችን ሰብአዊ ክብር በሚያጓድል መልኩ መሆኑን የጠቀሱት አቶ ፍስሀ በሁለት ሴቶች ላይ ጾታዊ ጥቃትና ሙከራ መፈጸሙን ያስረዳሉ። ተያዘች ከበላይ ባለስልጣኖች ናቸው ያየዋት ብዙ ከሸኔጋ እንደዚህ ነበር። ይህንን ነገር ለመከላከያ ሰራዊቱ ከሰጠ ነው ይገሉሻል። ለዛ እንዳናረግ እዚህ ማደር አለብሽ ከኛ ጋር መተኛት አለብሽ ብለው ሁለት የቀበሌ ሚሊሻ እና የሰጠ ኃላፊዎች ለቤቱም ሙሉ አብራቸው እንድትተኛ ሲያስገድደዋት ነበረ። ግን ከዛም በኋላ እንደገና መልሰው እንድትታሰር ለመከላከያ ሰራዊት ነው የሰጠት ና አርከሎ ከተማም ላይ እንደዚሁ የተፈጸመ ጾታዊ ጥቃት አለ። በሌላ በኩል በዚህ ሪፖርት ላይ በአማራ ክልል ውስጥ በቅማንትና በአማራ መካከል በነበሩ ግጭቶች ተፈጠሩ የተባሉትን የሰብአዊ መብት ጥሰቶች አቶ ፍስሀ ያስረዳሉ። ቅማንት ላይ ለረጅም ጊዜ የቆየ አለመግባባት አለ። ለራስ አስተዳደር እንፈልጋለን ብሎ ከ2015 ጊዜ ጀምሮ ግጭት እንደነበረ ሰብአዊ መብት ኮሚሽኑም በኢትዮጵያ ሰብአዊ መብት ካውንስል ጉባኤም ሪፖርት ተደርጓል። ለረጅም ጊዜ ግጭቱ የነበረው በቅማንት ኮሚቴ በሚባሉት እና በክልሉ ልዩ ኃይል ፖሊስ መካከል ነበረ። ከ2018 ከመስከረም ጀምሮ ደግሞ በነበረው ጊዜ ላይ በእርስ በርስ ብሔር ግጭት አዘን ብሎ መልኩን ቀይሮ ማለት ነው መተማ ላይ ለምሳሌ በ2011 ጥር ላይ ማለት ነው፣ በ2019 ጃንዋሪ ላይ መተማ ውስጥ ጥማን ሰፈር የሚባል ቦታ አለ። ያንን አካባቢ ፋኖ የሚባሉ ወጣቶች ራሳቸውን እንደዚ ያደራጁ ሰዎች፣ አካባቢው ሚሊሻ አንድ ላይ በመሆን ያንን ሰፈር ከበው ጥይት፣ በቦምብ እና በሌላ ድምጽ በሌላቸው መሳሪያዎች ጉዳት አድርሰዋል። ያ ጉዳት ሲደርስ አካባቢው ላይ ለመከላከያ ሰራዊት አለ እየተደወለ ሲነገረው ነበር፣ ግን ሀይል የለንም ትዛዛል በጣም እያሉ ለማስቆም ፈቃደኛ አልነበሩም። በዚያ ጥቃት ሀምሳ ስምንት ሰዎች ከሀያ አራት ሰዓት ባልሞላ ጊዜ ተገለዋል። ብዙ ሰዎች ቆስለዋል። ብዙ ንብረት ጠፍቷል። እና እነዚህ የተገደሉ ሰዎች አንድ መቃብር ውስጥ ነው ጠቅላይ ሃይማኖት ቤተክርስቲያን ከተማ ውስጥ የተቀበሩት። ያ ደግሞ ግጭት እንደዚሁ በዚሁ አመት መስከረም ላይ ከመስቀል በኋላ ባለው ጊዜ ላይ ወደ አዘዙ። ከዛ በኋላ ደግሞ ወደ ጎንደር ከተማ ገብቶ እና ጎንደር አዋሳኝ አካባቢ ገብቶ እንደዚሁ ሰራዊት ባለበት ክልሉ ፖ የፖሊስ መከላከል ሳይሆን እንዲያውም ለአንድ ወገን ወግኖ እነዚህ የቅማንት ሰዎች ላይ ጥቃት የማድረስ ነገር ነው የነበረው እና ብዙ ሰዎች ሞተዋል፣ ብዙ ሰዎች ተፈናቅለዋል። በተፈናቀሉበትም ከፍተኛ ችግር ውስጥ እንዳሉ አይተናል። ብዙ ሰዎች በጣም አሰቃቂ የሆነ ኑሮ እየኖሩ ነው። አቶ ፍስሀ በዚህ ግጭት አካላቸው ተጎድቶና ኑሯቸው ተቃውሶ በከፍተኛ ችግር ውስጥ የሚገኙ ዜጎችን ሁኔታ በአካል በመገኘት የተመረመረና በቪዲዮና በምስል ጭምር የተያያዘ ማስረጃ እንዳለ ገልጸዋል። የአማራ ክልል መንግስት ለግጭቱ መነሻና መባባስ ከኋላ የሚደረግ ግፊት እንዳለ በመግለጽ ከዚህ ቀደም መናገሩን አስታውሰን፣ በተጨማሪ ደግሞ ጉዳቱ የደረሰው ከሁለቱም ወገን እንደነበር በወቅቱ ይወጡ የነበሩ ዘገባዎችን ጠቅሰን ጠይቀናቸው ነበር። የበቃላ ጥቃቶች የተፈጸሙባቸው አሉ። ሪፖርታችን ውስጥም የተወሰኑትን አካተናል። የተፈናቀሉ ሰዎችን አግኝተናል። ጎንደር አካባቢ እና ከጎንደሮችም የተፈናቀሉ ከቦታቸው የተፈናቀሉ የአማራ ሰዎች እንዳሉ አይተናል። እሱን ውስብስብ ነው ይሄ ነገር እና ብዙ የሚነገሩ ትርክቶች አሉ። አንደኛው ህውሀት ይደግፋቸዋል እንደዚህ ነው ምናምን ይባላል። ይሄ ከተደረገ ይህን መከላከል ያለበት ማለው መንግስት ነው። እንደዚህ ተደራጅተው መሳሪያ ይዞ እንደዚህ አድርገዋል የሚለው ነገር ካለ እነዛን ለህግ ማቅረብ ነው። እስካሁን እንግዲህ በህግ የቀረበ ሰው የለም። በእናሁን በተባሉት ወንጀሎች ላውንቸር አላቸው ከባድ መሳሪያ ያላቸው ምናምን የተባላል እነሱን አንስቶ ህግ ማቅረብ እና እነሱን ማስፈረት ነው እንጂ ጉዳዩን ወደ ህዝብ ደረጃ አወርዶ እርስ በርስ ግጭት መፍጠር አይደለም። ይህን መፈጸም ያለበት የመንግስት አካል አለ፣ ፖሊስ አለ፣ የጸጥታ አካላት አሉ። እንደዚህ የሚያደርጉ ሰዎችም ማቅረብ ነው። በዛ ውስጥ የተከሰሰ ሰው እስከሆነ አላየ ይህን አድርጓል ከተባለም ደግሞ በመንግስት ደረጃ ክልሎች መካከል እንደዚህ አይነት ግጭት ካለ የፌደራል መንግስቱ ይህንን በትክክል ገብቶ ማርገብና ህግ የማስፈጸም ስራ መስራት ነው ነበር እንደዚህ አይነት ነገር አላየን። አቶ ፍሳ የእርሳቸው ተቋም የሰብአዊ መብት ተከራካሪ እንደመሆኑ መጠን የሚቆመውም የሰብአዊ መብታቸው ለተጣሰባቸው መሆኑን ገልጸው አንድ መንግስት በየትኛውም ሁኔታ ውስጥ ቢሆን የጸጥታ አስከባሪዎች ሁሉንም ሰው በእኩል በማየት የሰብአዊ መብት ጥሰት አለመፈጸማቸውን ማረጋገጥ አለበት ይላሉ። የብሔርና የእርስ በርስ ግጭቶች ሲፈጠሩ ህግ ማስከበር እንጂ አንዱን ለአንዱ ወግኖ ግጭቱን ከተቀላቀለ የሰብአዊ መብት ተጥሷል ማለት ነው ይላሉ። ስለዚህ የድርጅታቸው ሪፖርት ትኩረት ያደረገው በመንግስት የጸጥታ አካላት የተፈጸሙ ጥቃቶችና የጸጥታ አካላቱ ማስቆም ሲችሉ ባለማስቆም የተፈጸሙ ጥሰቶችን ነው ብለዋል። ለመንግስት የሰጡትም ምክረ ሀሳብ አለ። አንደኛ ያየነው ነገር አሁን ከተጀመረው የፖለቲካ ተሃድሶ በፊት የተፈጸሙ ጸጥታ ኃይሉ የተፈጸሙ የመብት ጥሰቶች አሉ። ብዙዎቹ ተጠያቂ ያልተደረጉ የጸጥታ ኃይሉ ያን ሳይደረግ ነው ይሄ የተፈጸመው ና ለበፊቱ ለተፈጸሙ ጥሰቶች መቋጫ ሳይበችላቸው እንዲያውም የጸጥታ ኃይሉን አጀግኖታል። በተመሳሳይ መልኩ እንዲቀጥልና እንኳ ለውጥ አለ ቢባልም ጸጥታ ኃይሉ ግን በዛው መንገድ ነው የቀጠለው። ምን አሁን ያየናቸው ነገሮች እንግዲህ በፊት ከሁለት ሺህ አስራ ስምንት ፈጸሙ የነበሩ ነገሮች ናቸው እና እኛ ምንድን ነው ያየ ነው ቀጣይነት አላቸው። ስለዚህ ለዚህ ነገር መቋጫ እንዲኖረው፣ እሽክርክሮሽ እንዲቆም ወንጀል የፈጸሙ ሰብአዊ መብት ቤተሰብ የፈጸሙ የጸጥታ ኃይሎች ለፍርድ መቅረት መቻል አለባቸው። አሁን ለሚፈጸሙት ደግሞ መንግስት ኢሚዲየትሊ ማስቆም አለበት። ግን ማስፈጸም አንድ ነገር ነው። ሰብአዊ መብት ጥሰት ማድረግ ደግሞ ሌላ ጉዳይ ነው። እና በተለይ ያለ ፍርድ ሰዎችን ሞት መቅጣት በተገቢነት በሌለው ሁኔታ ሰዎችን አስሮ ማንገላታት፣ ፍርድ ቤት ሳይቀርቡ እንደፈለጉ ከአንድ ቦታ ወደ አንድ ቦታ ወስዶ እስከ አምስት ወር መቆየት ተገቢለት የለውም መቆም አለ። በተጨማሪ ደግሞ የጸጥታ ኃይሎችን እዛ ላይ አተኩሮ የእነሱን የሰብአዊ መብት አያያዝ የሚከታተል አንድ ተቋም መኖር አለበት። ሌሎች ሀገሮች ላይ ያሉ እንደ አፍሪካ ኬንያ፣ በገሩ እዚሁ ጎረቤት ሀገር ማለት እንደዚህ አይነት ተቋሞቶች አሉ። በተወሰነ ደረጃ ውጤት አላቸው እና የጸጥታ ኃይላትን የሚፈጽሙትን ጥቃት እና የሰብአዊ የተከታተለ የሚቆጣጠር አካል መኖር አለበት እና ጠቅላይ ሚኒስትሩም ሆነ መንግስት ያስፈጽሙት ነው የምንጠይቀው። ግን ድርጅቱ ባጠናቀረው ሪፖርት ላይ መንግስት ምላሽ እንዲሰጠው ለሰላም ሚኒስቴር፣ ለመከላከያ ሚኒስቴር፣ ለፌዴራል ጠቅላይ አቃቢ ህግ፣ ለፌዴራል ፖሊስ ኮሚሽንና ለአማራና ለኦሮሚያ ክልል ባለስልጣናት ጥያቄን አቅርቦ ከአማራ ክልል በስተቀር ምላሽ ማግኘት እንዳልቻለ በሪፖርቱ ላይ አስፍሯል። በእኛም በኩል በዚህ ሪፖርት ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከኢትዮጵያ ሰብአዊ መብት ኮሚሽን ምላሽ ለማግኘት ያደረግነው ጥረት ኃላፊዎቹ ስብሰባ ላይ በመሆናቸው ምክንያት ሳይሳካልን ቀርቷል። ነገር ግን ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ማምሻውን በትዊተር ገጻቸው ላይ አንዲት መልእክት አስፍረው ነበር። የለውጡ ጉዞ ረጅምና ወጀብ የበዛበት ነው። እየተንቀሳቀስንበት ያለነው ሁኔታም የተለያዩ ጥቅሞች ባሏቸው ብዙ አካላት ምክንያት ሁልጊዜ የተወሳሰበ ነው። አዎንታዊ ለውጦችን ትዕግስት የሌላቸው አይጨብጧቸውም፣ አይደርሱባቸውም። ለዚያ ጉዞ ቁርጠኛ የሆኑ እንጂ በየዕለቱ ለብሔራዊ አንድነት ጥቅምና በአብሮነት ለመጣመር ተግቶ መስራትን ይጠይቃል። የኢትዮጵያን ብልጽግና በማይፈልጉቱ አጀንዳ አምነስቲ ኢንተርናሽናል ጠቅላይ ሚኒስትር አብይ አሕመድ ወደ ስልጣን ከመጡ በኋላ በጣም ብዙ የሰብአዊ መብት መሻሻሎች እንዳሉ በመጥቀስ ይህ እንዲቀጥል ደግሞ ሳይታክቱ ለሰብአዊ መብት መከበር መስራት እንደሚያስፈልግ ምክረ ሐሳብ ለግሷል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።